ታላቁ የአፍሪካ ጥበብ ሰንደቅ ግሬት አፍሪካን አርት ባነር የተሰኘ እንቅስቃሴ ለአፍሪካውያን መነቃቃትና ብሩህ ተስፋን ለመፈንጠቅ በደቡብ አፍሪካዊና ዩጋንዳዊ የሥነ ጥበብ ባለሙያዎች ተነሳሽነት የተቋቋመ መርሃ ግብር ነው። መርሃ ግብሩ በመላው አፍሪካ ሀምሳ አምስት ኪሎ ሜትሮችን የሚሸፍን የስዕል ስራዎችን ለማስተባበር ዕቅድ ይዟል ሀብታሙ ስዩም ያናገረው የመርሃ ግብሩ የኢትዮጵያ አስተባባሪ ሰዓሊ ሰይፉ አበ በስለ ስለ መረሃ ግብሩ የበለጠ ለመረዳት የሚያግዙ ሀሳቦችን በመቀጠል ያጋራናል። ግሬት አፍሪካን አርት ባነር ነው የሚባለው ሀምሳ አምስት ኪሎ ሜትር ያሉት ሀምሳ አምስቱን የኢትዮጵያ የአፍሪካ ሀገሮች ለመወከል ነው እና በየ ሀገሩ አንዳንድ ኪሎ ሜትር የአርት ባነር ነው የሚሰራው እና ብዙ አርቶች የሚሳተፉበት በኢትዮጵያ ውስጥ ራሱ እኔ አሁን በብዛት አሁን የምሰራበት የኢትዮጵያውን ነው ስለዚህ የኢትዮጵያው ተወካይ ነኝ ማለት ነው ለዚህ ስፒክ አፍሪካን ክሬት ባነር፣ እና ፕሮጀክቱ ስለ አፍሪካ ነው። ስለ አፍሪካ ተስፋ፣ ስለ አፍሪካ ዩኒቲ እና አላማዎች ደግሞ በሀያ ስልሳ ሶስት የሚሆነውን ያው አፍሪካ ዩናይት ትሆናለች ብለው በሀያ ስልሳ ሶስት ብዙ ራዕዮች አሉ እና እሱን ነገር ከአሁኑን ጀምረው የሚያፍሪካ ያኖች በስነ ጥበብ አብረን አንድ እንሁን በማለት ይህን ነገር ያዘጋጁት። ስለዚህ እዚህ ሀገር ያለውን ለምን ከአሁን ከሀያ ሀያ ሶስት ረስ ይህ ዝግጅቶችም ይኖሩት እና ሮድ ሾዎችም ይኖራሉ። መንገድ ላይ ኤግዚቢሽኖች ኤዩ ውስጥ አፍሪካ ህብረት ይኖራሉ። ላፍታት ጋለሪ ፓርትነር አድርገነዋል። እዛም የሚዘጋጀ ኤግዚቢሽኖች የአርት ሚቲንጎች አሉ፣ ዲስካሽኖች አሉ እና ዲስከሽኖቹን ስለ አፍሪካን እና ስለ ኢትዮጵያ ስለ ኢትዮጵያ እኛ ታሪክ ተመራማሪዎችን እነሱን አቅርበን እነሱ ፕረዘንት እንዲያደርጉ እናደርጋለን። ምንድነው በየሀገሩ እንግዲህ አንዳንድ ኪሎ ሜትር ሆነው አምሳ አምስት ኪሎ ሜትር ነው አጠቃላይ የሚሆነው እና ትልቅ ሀገራዊ አፍሪካዊ የሆነ ትልቅ ትልቅ ዝግጅት ነው እና እዚህ ዝግጅት ላይ እኔም በመሳተፌ እና በመመረጤ በጣም እድለኛ ብዬ አስባለሁ። ለምን ትልቅ ዝግጅት በመሆኑ አፍሪካዊ የሆነ ከአንድ ነጥብ ሁለት ቢሊየን ህዝብ በላይ ወክለን የምንሰራው ስራ ስለሆነ በዚህ በጣም ደስተኛ ነው። በኢትዮጵያ በኩል ያለውን አንድ ኪሎ ሜትር መንገድ በጥበባዊ ስራዎች ለመሸፈን አስተባባሪ ሆነሃል። ለኢትዮጵያን ባለሙያዎችም ጥሪ አቅርበሃል። ባለሙያዎቹ እንዲህ ባለው መርሃ ግብር በመሳተፋቸው ምን ይጠቀማሉ? አፍሪካ አንድነት ራሱ ትልቅ ነገር ነው። እዚህ ጋ በዘርም በምንም እየተከፋፈልን ያለውን ፕሮግሬስ ሰፋ አድርገን ማስተባለ እኛ እንኳን አፍሪካያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርጋል። ለህብረተሰቡን ሲያየው የሰው ልጅ አንድ ነው። እነቦማ ዋላ አፍሪካ ዩናይት ያሉ እንዲሁ አይደል? ሰው ልጅ አንድ ነው፣ አንድ መሆን አለበት። የኢሮፒያን ዩኒየን አንድ ሆነው ብዙ ነገር እየሰሩ እያለ እኛ ደግሞ እንደነሱም አንሆንም። በአንድ ካልሆነም እድገት ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበደት ብዙ ፕሮብሌም ነው የምንፈጥረው። ስለዚህ አርቲስቶችም ይጠቀማሉ ሰፋ አድርገው እንዲያስቡ ይሆናል አፍሪካዊነትን። ህዝቡም ደግሞ ያንን ያየም በዛ በዩኒቲ ውስጥ ኢንስፓየር ይሆናል እና መሳተፉ ለእነሱም ትልቅ ቲቪ ነው። ይሄ ትልቅ አህጉራዊ ዝግጅት ስለሆነ ኤክስፔሪየንስ እና ባዮግራፊ ይፈጥርላቸዋል። በዚህ ስራ ላይ ለመሳተፍ የሚፈልጉ ባለሙያዎች ስራዎቻቸው እንዲያተኩሩባቸው የሚፈለጉ ርዕሰ ጉዳዮች አሉ ወይ? የአርቲስቶች የሚሰሩት ነገር አፍሪካዊነትን ነው እንዲሰሩ ምን የምንፈልገው፣ የሚሰራበትን ሸራ ሳይዝ አለው። ስልሳ ሶስት በአምሳ አምስት ነው። ስልሳ ሶስት ሀያ ስልሳ ሶስት የሚሆነውን ነው። አምሳ አምስት ደግሞ አምሳ አምስቱም ሀገራት የሚሳተፉበትን ያ አምሳ አምስት ኪሎ ሜትር ያለውን ነው። ስለዚህ በዛ ሳይዝ ውስጥ አድርገን ነው ትርጉም ያለው ነገር ለመስራት የሚያሰብ ነው እና ካንቫስ የሚዘጋጁት በዛ ሳይዝ ውስጥ ነው። በዛ ውስጥ ነው የሚሰሩት እነዛ ሁሉ ተሰብስበው ኮላጅ ተደርገው ነው አንድ ኪሎ ሜትር ባናር የሚሰሩት ትልቅ የተያያዘ ነገር እንዲሆን እናደርጋለን። አርቶቹም ለኦክሽን ሳውዝ አፍሪካ የሚሄደ አለ። በጣም ብዙ ፕሮግራም ነው። ባይ ዘ ወይ አሁን እንደ አዲስ ገና ጀመር ነው እንጂ ብዙ ኦክሽን የሚደረጉ አለ፣ ብዙ የሚኬድበት አለ። አሜሪካም ድረስ ተኪዶ የሚታይባቸው ሸዎች አሉ። ሀሳቦቹ ብዙ ናቸው። ስራዎቹ ይዘን ዓለም ላይ የምናሳይበት ሁኔታ ይኖራል። ይህ ግዙፍ መርሃ ግብር መቼ ተጠናቆ ለሕዝብ ይታያል ብላችሁ ታስባላችሁ? የሚመጣው የዚህ ሀያ ሀያ ኦክቶበር ላይ የተወሰነ ነገር እንጀምራለን ብለናል። ትንሽ የኮሮና የሮድ ሾው አንዳንድ የሚቀሩ ነገሮች ሊኖሩ ይችላሉ። ለጊዜው ግን የተወሰነ ነገር አሁን ኦክቶበር መጨረሻ ተብሏል። እንጀምራለን ግን ሀያ ሀያ አንድ ጀምሮ አይሆፕ ሁሉ ነገር ጥሩ ከሆነልን ባሰብነው መልኩ ይቀጥላል። ብዙ ነገሮች ከጃንዋሪ ጀምሮ ማለት ነው። ያው ያለው የዓለም ሁኔታ የበሽታውም ሁኔታ እንደሚያመጣው ነገር ነው እንግዲህ ትንሽ ሰፋ አድርጎ ነፃ ሆኖ ለመስፋት ያው ያለው ነገር ይሄ ትንሽ ያስቸግረናል። ግን ኦክቶበር ላይ አንድ ነገር እናደርጋለን። እዚህ ኢትዮጵያ ከጥቅምት ወር ጀምሮ ማለት ነው። በኢትዮጵያ ጥቅምት ኦክቶበር መጨረሻ ጀምሮ እንጀምረዋለን። ሰዓሊ ሰይፉ አበበ፣ የታላቁ የአፍሪካ ጥበብ ሰንደቅ የተሰኘውና አምሳ አምስት ኪሎ ሜትሮችን በአፍሪካዊ የጥበብ ስራዎች ለመሸፈን የተጠራው መርሃ ግብር የኢትዮጵያ አስተባባሪ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ፣ ይህን ፕሮግራም በመስጠታችሁ በጣም አመሰግ